ዶክተር ሀብታሙ ጥላሁን ካሳሁን በግሪፊትስ ዩኒቨርሲቲ አውስትራሊያን ሪቨርስ ኢንስቲትዩት የውሃና ውሃ ነክ ጉዳዮች ተመራማሪና በአውስትሬሊያ የኢትዮጵያውያን ተመራማሪዎች ኔትወርክ አባል ናቸው። በቅርቡ የሕዳሴ ግድብ ሙሌትና የወደፊት ውጥን አስመልክቶ በኢትዮጵያና በእስያ ለሚገኙ ኢትዮጵያውያን ገለጣ ለማድረግ ኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውና የውሃ መስኖና ኤኔርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለ በተገኙበትና በህንድ የኢትዮጵያ አምባሳደር ዶክተር ትስታ ሙሉጌታ በመሩት ዌቢናር መድረክ ላይ በአውስትሬሊያ ነዋሪ ኢትዮጵያውያን ስም የአውስትሬሊያን ተሞክሮዎች በሚያንጸባርቅ ገጽታ ጥናታዊ ጽሑፋቸውን አቅርበዋል። ለውይይታችን መነሻ ያደረግነው የዌቢናሩን ይዘትና ፍሬያማነት እንደምን ይመዝኑታል በሚል ነው። አመሰግናለሁ ካሳሁን፣ እንግዲህ መድረኩን ያዘጋጁት አንተም እንዳልከው በእስያ እና በአውስትራሊያ የሚገኙ የኢትዮጵያ ኤምባሲዎች ሲሆኑ፣ የመድረኩም አላማ ሁለት ናቸው። አንደኛው የታላቁ የኢትዮጵያ የህዳሴ ግድብ ላይ ከግብፅና ከሱዳን ጋር ኢትዮጵያ እያደረገች ያለችውን የድርድር ሂደት አስመልክቶ ሲሆን ሁለተኛው ደግሞ በግድቡ አሰራር ሂደት እና በውሃ ሙሌት ላይ የተደረገ ውይይት ሲሆን፣ ይሄም በውጭ ሀገር ለሚኖሩ ኢትዮጵያና ትውልደ ኢትዮጵያውያን ግንዛቤ ለመፍጠር ተዘጋጀ ነበረ። በመድረኩም ላይ አንተም እንደተናገርከው ከፍተኛ የኢትዮጵያ ባለስልጣናት፣ የኢትዮጵያን ወክለው የሚደራደሩ ሰዎች እንዲሁም ከጃፓንና ከአውስትራሊያ ልምዳቸውን እንዲያካፍሉን ለወደፊትስ ምን መስራት አለብን የሚለውን ነገር ለተሳታፊዎች አቅርበዋል። እኔም አውስትራሊያን ወክዬ በዚህ መድረክ ላይ ተሳታፊ ያለሁ የዚህ አይነት መድረኮች መጀመሪያ ምን አይነት ጠቀሜታ አላቸው የሚለውን ነገር ለማየት በሁለት አይነት ጉዳይ ነው የምመለከተው። አንደኛ በአባይ ጉዳይ ላይ የተዛቡ አመለካከቶችን እንዲወገዱ ለማድረግ ያስችላል ብዬ አምናለሁ። ይህ ደግሞ ቀስ በቀስ በግድቦው አሰራር ሂደት እና ድርድር ላይ ኢትዮጵያ የምታራምደውን አቋም ግልጽነት እንዲኖረው ያደርጋል። ግልጽነት በሚኖረው የህዝብ አምኔታን እያተረፈ ይሄዳል ማለት ነው። ትልቁ ነገር የህዝብ አምኔታ ሲኖር የህዝብን ተሳትፎ ይጨምራል ማለት ነው። ስለዚህ በውጭ ሀገር ላይ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንም በሀገራቸው ጉዳይ ላይ ቀጥተኛ ተሳታፊ ለመሆንና የመነቃቃትን ስሜት ይፈጥራል ብዬ አምናለሁ በወቅቱ እኔ ሶስት ነገሮችን ለማስተላለፍ ሞክሬ ነበረ አውስትራሊያ እና ትውልደ ኢትዮጵያውያን አውስትራሊያ የሚኖሩ በማስመልከት ማለት ነው አንደኛ ትኩረት የሰጣ ነው ምንድ ነው የተፈጥሮ ሀብት እንክብካቤን ጉዳይ ይመለከታል ሁለተኛው ደግሞ አውስትራሊያ ውስጥ የምንኖር ኢትዮጵያዊና ትውልድ ኢትዮጵያውያን ምን እየሰራን ነው? አሁንስ ለወደፊትስ ምን መስራት እንችላለን? ኢትዮጵያን ለማገዝ ምን ማድረግ እንችላለን የሚለውን ያየው ሲሆን በሶስተኛ ደረጃ ደግሞ የኢትዮጵያ መንግስት፣ ይሄንን እንግዲህ አውስትራሊያ ውስጥ እና በአውስትራሊያ ዙሪያ እንዲሁም ኒውዚላንድ ከፍተኛ የሆኑ ባለሙያዎች እና የተማሩ ሰዎች አሉ፣ ከነዚህን አቅም አሟጦ ለመጠቀም ምን መመቻቸት አለበት የሚለውን ነገር አይች ነበረ፣ መጀመሪያው ስነሳ። የተፈጥሮ ሀብት እንክብካቤን በተመለከተ እንግዲህ እዛ ላይ ለማስቀመጥ እንደሞከርኩት ከፍተኛ የሆነ የአፈር መሸርሸር በአባይ ተፋሰስ ላይ ስላለ ከዚህ ቀደም አባይ ላይ የተሰሩ ግድቦች ሱዳን እና ግብፅም ላይ ያየን እንደሆነ በደለል የመሞላት ኃይል ከፍተኛ ችግር አላቸው። ለምሳሌ ከአስራ ዘጠኝ አምሳ ዘጠኝ ዓመተ ምህረት ጀምሮ ግብፅና ሱዳን ከተደራደሩ በኋላ ሁለት ግድቦች ተገድበዋል። አንደኛው ግብጽ ላይ የሀይ አስዋንዳም ሲሆን ሁለተኛው ደግሞ ከኢትዮጵያ ሀያ ኪሎ ሜትር ርቁ የሚገኘው የሮይተርስ ሪዘርቭ ይባላል ወይም የሮይተርስ ግድብ ይባላል። ይሄኛው እንግዲህ ከአስራ ዘጠኝ ስልሳ ስድስት በፈረንጆች አቆጣጠር እስከ አስራ ዘጠኝ ዘጠና ዘጠኝ ያለ የዳታዎችን በምንመለከት ጊዜ የዚህ ግድብ ከኢትዮጵያ በሚሄድ ከፍተኛ የሆነ የአፈር መሸርሸር አደጋ ደርሶበት ውሃ የመያዙ አቅም በሰላሳ አመት ባልሞላ ወደ አርባ ፐርሰንት ቀንሷል። የግብጽን ሁኔታ ስንመለከት ግን ይሄ ግድብ ስላለ ልክ ይሄ ግድብ ፕሮቴክት ስለሚወደታችን እንደ ሄዳፈር ስለሚከላከልላቸው ሱዳኖች ኢንቨስት ስላደረጉ የእነሱን በምናይበት ጊዜ የዚህ የሰድመንት ችግር ዝቅተኛ ሆኖ እናገኘዋለን። በምናይበት ጊዜ ወደ አንድ ነጥብ ስምንት ፐርሰንት ያህል ሰላሳ ዓመት ነው የጨመረው። ስለዚህ ለእኔ ትልቁ አሳሳቢ የነበረው እንግዲህ በዚህ የጥናት ሙያ ላይ የምንሳተፍ ሰዎች ከአባይ ተፋሰስ የሚመጣው አፈር ከፍተኛ በመሆኑ ኢትዮጵያም ለድርድርም እንድታውለው ትኩረት እንዲሰጠው ማሰብ ነበር። አንዱን ያስቀመጠው ነው። ኢትዮጵያም ከዛ በኋላ ብዙ ስራዎችን እንግዲህ በመስራት ላይ ትገኛለች። ነገር ግን በቂ ነው ብዬ አላምንም። ይሄንን እንግዲህ ትኩረት እንዲሰጠው ምርምር ሂደት እንዲደረግበት፣ ለወደፊትም ከፍተኛ የሆነ ትኩረት እንዲሰጠው ሀሳቦችና የሪሰርች አጀንዳዎችም ተቀርጸው የመደራደሪያ ማሀቅም እንዲሆነው መታሰብ አለበት ከሚሉት ሀሳብ ነበረ። እስካሁን እንግዲህ ኢትዮጵያ ከሁለት ሺህ አስራ አንድ በፈረንጆች አቆጣጠር ጀምሮ ብዙ ስራዎችን ሰርታለች፣ ይህንን የአፈር ደደን ለመቀነስ። ነገር ግን የተሰራው ስራ በቂ ላይሆን ስለሚችል ይህንን አቀናጅተን እንድንሄድ ያስፈልጋል። በተጨማሪ ደግሞ ግጦሽ መሬቶች ላይ ከፍተኛ ትኩረት ተሰጠው የአፈር ደለል የሚያስከትለውን ችግር ለመቀነስ ስራ መሰራት አለበት ተብሎ ይታወቃል፣ ያስፈልጋል። ግን ይሄ ሁሉ በሚሰራበት ጊዜ ማሰብ ያለብን ነገር ምንድን ነው፣ ኢንቨስትመንት ስለሆነ የአንዳንዱ ነገር ተሰልቶ ኢትዮጵያ የምታወጣው ተፈጥሮን ለመከላከል የአባይ ወንዝ በቀላሉ እንዲፈስ እንዲደረግ፣ ጥራቱ እንዲጠበቅ የምታደርገው ወጪ በብዙ ቢሊዮን ዶላር ስለሚገመጥ ይሄንን ደምረን ከድርድራችን አቅም የተፋሰስ እንክብካቤን ከድርድር ውስጥ ማስገባት የኢትዮጵያን የመደራደር አቅም ያስጨምራለን እንገምታለን። ወደ ሁለተኛው ዓላማ ሲሄድ ደግሞ በአውስትራሊያ የምንኖር ኢትዮጵያውያኖች ደግሞ ምን ልናበረክር እንችላለን? ምንስ ጉድለት አለ? ኢትዮጵያንስ እንዴት ማገዝ እንችላለን የሚለውን በምንመለከትበት ጊዜ አውስትራሊያ ውስጥ ላይ የዩኒቨርሲቲ የምናስተምር ሰዎች አለን፣ የምንመራመር ሰዎች አለን በብዙ አመት ከሀያ ሰላሳ አመት ሁሉ የሰሩ ሰዎች አሉ። እነዛን አቀናሽተውን ለመሄድ በቅርብ ጊዜ ኮቪድ ናይንቲን ላይ በተሰራ የኢትዮጵያን ሳይንቲስቶች ማህበር አቋቁመናል። አብረን የሚባል ኢትዮጵያን ቤዝ ሪሰርቸርስ ኔትወርክ ማህበር አቋቁመን ከፍተኛ የሆነ ስራ ሰርተናል። ሰኔ አጋማሽ አካባቢ ከዛም አስከትሎ ደግሞ በኢትዮጵያ ኤምባሲ አማካኝነት አባይ ላይ ስንሰራ የከረኑ ሰዎችን በማሰባሰብ ውይይት ተደርጎ ሶስት አደረጃጀቶችን ለመፍጠር ታስቧል። ለወደፊትም ይሄ ተቀናጅቶ ከኢትዮጵያን ሳይንቲስቶች ማህበር ጋር ተጠራጅቶ የሚሄድበት ሁኔታ ሊፈጠር ይችላል ብሎ ታስቧል። አንደኛው በአባይ ዙሪያ ላይ ማህበር ሊቋቋም የታሰበው ነገር ቢኖር፣ አሁንም ለማቋቋም እየታሰበ ያለው ነገር የቴክኒካል ሌጋልና ሳይንቲፊክ ሪሰርች ቲም ይባላል። ሁለተኛው ደግሞ የሎቢና ፐብሊክ ዲፕሎማሲ ቲም ተዋቅሯል። ሶስተኛው ደግሞ የቦንድ ሽያጭና የፋይናንስ እንዲሁም ፈንድራይዘር ቲም አለ። ከነዚህ ሶስት ውስጥ አብዛኛው በሳይንስ ውስጥ በዩኒቨርሲቲ የሚሰሩት የመጀመሪያው ግሩፕ ጋር ሲጠቃለሉ በቴክኒካል ሌጋል፣ ሳይንቲፊክ ሪሰርች ቲም ይባላል። ይሄኛው እቅዱ የታቀደው ምንድን ነው? ቀጥታ ከኢትዮጵያ ሪሰርች ከሚሰሩ እና አባይን የህግ ሁኔታ ጋር በተፈጥሮ ሀብትና የተለያዩ ምርምር ስራዎችን ከሚሰሩ ሰዎች ጋር ቀጥታ ሊንክ በመፍጠር የእገዛ ይሰጣል ብሎ እናስባለን። ሁለተኛው ደግሞ አሁን አባይ ግድብ እንደሚታወቀው የሚያስፈልጋቸው ነገሮች አሉ። እነሱም ግድቡን መጨረስ ያስፈልጋል። ግድቡን በአስቸኳይ መጨረስ ተረባርቦ ማስጨረስ ስለሚያስፈልግ የአመለካከትን ለውጥ በተለይ ደግሞ አንደኛ በአገራችን ውስጥ ያሉት እዚሁ አውስትራሊያ ውስጥ የምንኖሩ ሰዎች ማህበረሰብን የአመለካከት ለውጥም ትክክለኛ መረጃ በማቀበል እሱን መስራት ይፈልጋል። ሁለተኛ ደግሞ በውጭ ሀገር ዜግነት ያላቸው ሰዎችን የዲፕሎማቶችን ሎቢ መስራት ያስፈልጋል። የዚህ ደግሞ የአውስትራሊያ የምንገኝ ሳይንቲስቶች በምርምር ላይ በመስራት በሚሳተፍ ሰዎች ከፍተኛ የሆነ እገዛ ማድረግ እንችላለን ተብሎ ይገመታል። የሶስተኛው ደግሞ የገንዘብ እና የፋይናንሽል ሰፖርት ነው። እሱን ማጠናከው መሄድና ግድቡን በአግባቡ ማስፈፀም ጠበቃል ብዬ አምናለው። በዚህም ላይ በተለይ ደግሞ በቴክኒካና ሌጋ ሳይንስ ላይ ጊዜያዊ መዋቅር ተዘጋጅቶ አሁን እየተሰራ ይገኛል። አሁን እየሰራ ነው ያለ ነው። ማን ምን ይሰራል? ምን መስራት ይችላል? ምን አይነት የሙያ ክሎት አለን? አሁን አንድ ሶስት የሆኑ ኮሚቴዎች ተዋቅረው ጊዜያዊ የሆኑ እነሱን በማጥናት ላይ ይገኛል። ስለዚህ አንዴ ያለንን አቅም ካጠናከርን በኋላ ምን እንዳለን ካወቅን በኋላ ቀጥታ ከኢትዮጵያ ጋር ስራውን ከሚሰሩት ጋር በመገናኘት ለማገዝ በዝግጅት ላይ እንገኛለን። ካሳሁን ቅድም እንዳነሱት በተለይም በዚህ በአውስትራሊያ ኢትዮጵያውያን ተመራማሪዎች በየነመረብ አብረን እዛ ውስጥ አንዱ እዛ ተሳታፊ አካል ኖት እና የዚህ ምርምር ቡድን በተለይም ከሕዳሴ ግድብ ጋር በተያያዘ መልክ ምን አይነት አስተዋጽኦዎችን ያበረክታል ተብሎ መጠበቅ ይቻላል? ያው እንግዲህ በአሁኑ ሰዓት እያደረግን ያለ ነው። በአባይም ዙሪያ ሁለቱ ቲሞቹን እንግዲህ አንድ ማድረግ ነው፣ እንግዲህ ለወደፊቱ እየታሰበ ያለው። ለጊዜው ግን አባይ ላይ ሪሰርቻቸውን ይሰሩ በአባይ ዙሪያ ላይ ሰሩ የነበሩ ሰዎችን በማሰባሰብና አቅም በመፍጠር ላይ እንገኛለን። አቅም ከፈጠርና በምን ላይ መስራት እንደሚችል ካወቅን በኋላ የግሩፕ ይኖረናል፣ ወይም ደግሞ ሰብ ቲሞች ይኖረናል። እነዛ ቲሞችን ቀጥታ ከአብረን ጋር በማቀናጀት አብረን እንግዲህ በኢትዮጵያን በእኛ በልጆቹ እኛን እንግዲህ ይህንን ያቋቋም ነው ያንን ያቋቋምነው እንትን በህጉና ቀጥተኛ በሆነ መንገድ ተደጋግፎ እንዲሄድ የማስቻል ሁኔታ ነው። ስለዚህ ተቀናጅቶ ይሰራል ብለን ነው እንግዲህ እየገመትን ያለ ነው። ግን ዋናው ትልቁ ነገር ምንድን ነው? አሁን አውስትራሊያ ውስጥ ያለን በሙያ ማህበር በምንመለከትበት ጊዜ ራሱ ችሎ የኢኮኖሚክስ ወይም የሃይድሮሎጂ ወይም ደግሞ የጤና ማህበር ማቋቋም ስለማይቻል አንድ ወጥ የሆነ ኢትዮጵያዊ መልክ የያዘ አቋቁሞ በዛ ስር መተዳደሪያ ደንቦችን አጥድቆ መቀጠል ያስፈልጋል። አብረን እንግዲህ ጤና ላይ ባለፈው ያሳየነው ትልቅ ነገር ነው። ትልቅ ስራ ሰርቷል። አሁንም የሕግ እያረቀቀ ይገኛል። ሌሎችን በጤና ላይ ዙሪያ መጀመሪያ ላይ ቢሳተፍም አባይ ዙሪያ ላይ ያሉትን በተለያዩ ሙያዎችን ለመሳብ ሕግ እየተረቀቀ በአሁኑ ሰዓት ይገኛል። ስለዚህ ለወደፊት የተለያዩ ሙያዎች በአንድ ላይ በመሆን ተቀናጅተው የኢትዮጵያን የሚመለከት ትላልቅ ፕሮጀክቶች ላይ ይሳተፋል ብለን እናምናለን። በዛም እየሰራ ይገኛል ማለት ነው። በቅንጅት አውስትራሊያ ውስጥ በሶስት የተለያዩ ዘርፎች የህዳሴ ግድብን እገዛ ለማድረግ የተቋቋሙ አካላት አሉ። አንደኛው በዚህ በቴክኒኩ ዘርፍ እንደዚሁ ደቅናት ጋር በተያያዘ መልኩ ግንና ምህንድስና ጥናቶችን ያካተተ ከዛ ባሻገር በዲፕሎማሲው ዘርፍ እንደዚሁ ሎቢ የሚያደርግ ቡድን አለ። በመጨረሻም ሌላ ሶስተኛ ግሩፕ ደግሞ እንደዚሁ የህዳሴ ግድብ ማሰራ ገቢ የሚውል ገንዘብ የሚያሰባስብ ቦንድ ሽያጭ የሚያካሄድ ኢውሮፓ አለ። የዚህ አይነቱ መደራጀት መነሳሳት ለሀገር አቀፍ ስሜት ላይ ለሀገር እድገትና ልማት አስተዋጽኦ ለማበረከት መነሳሳት አንድ በጎ ጅማሮ ነው። ከዛ በአሻገር ግን ብዙ ጊዜ በኢትዮጵያውያን ዘንድ የሚታየው ነገሮችን መጀመር እንጂ ዳር ማድረስ ወይም ለፍጻሜ ማብቃት ላይ ብዙ ጊዜ እክል አለና ይህ በምን መልኩ ሊቀረፍ ይችላል? ይህንን ለስኬት ለማብቃት የአጭር ጊዜ፣ የረጅም ጊዜ ዕቅዶች ተነድፈው የሚቀጥሉት አምስትና አስር ዓመት የመጓዝ ህልም ነው ያለው ወይስ እሳቤ ነው ያለው ወይስ እንዲሁ በአገር ፍቅር ስሜት ብቻ በስሜት የተሞላ ተነሳሽነት ነው በዚህ ውስጥ ያለው በምን መልኩ ነው እውን ሊሆን የሚችለው? አመሰግናለሁ። ካሳሁን፣ በጣም ጥሩ ጥያቄ ነው ይሄ። እኛንም ሁላችንም ያሳሰበን ነገር ስለሆነ በጣም ትኩረት ሰጠን እየሰራንበት ያለው ነገር ነው። መጀመሪያ እንግዲህ የአባይ ጉዳይ ሲነሳ ሁሉም የመጣው እንደሚታወቀው አባይ የሀገር ጉዳይ ስለሆነ በስሜትም ሊሆን ይችላል፣ ሁሉም ሲሆን የመጣው ነገር ግን እየታሰበ ያለው በምን እንዴት እንሂድ የሚለው ነገር ነው። ለአጭር ጊዜና አሁንም ቢሆን ውይይቶች ከፍተኛ ውይይቶች እያካሄድን ነው። ለአጭር ጊዜና ለረጅም ጊዜ ብለን እቅዶችን በተለየ ቴክኒካልና ሌጋል ሳይንቲፊክ ቲሙ ባለፈው ሳምንት ውይይቶችን አድርገናል። ሁለት ግሩፖችን አይደንቲፋይ አድርገናል። አንደኛው የአጭር ጊዜ ግባችን ምንድን ነው የሚሆነው፣ የረጅም ጊዜ ግባችን ምንድን ነው የሚሆነው። ይሄን ስናደርግ ምን ያስፈልገናል ምንስ ማድረግ አለብን የሚለውን ተዋይተን ነበረ። የረጅም ጊዜ እንዳልከው አንደኛ የእያንዳንዱ ሰው ኮሚትመንት የሚጠይቅ ነገር ነው። ብዙ ማህበሮች ይኖራሉ። ብዙ ማህበሮች ከተመሰረቱ በኋላ በአጭር ጊዜ የሚጠፋሉ። ይሄ የሚሆነው ነገር ምንድነው? አላማ ሲጠፋ ነው። አላማው በጣም ግልጽ ከሆነ አላማ ካስቀመጠ፣ ግባችን ምን ይሆናል ብለን ካስቀመጥ የማህበሮች አይፈርሱም። ግን ችግሩ ምንድነው? በቶሎ ቶሎ ይሰራል ሁሉም ሳይስማማ ወይም በእጅ ብልጫ ይሆናል እንደዚህ አይነት ነገር የሚሰራ ነገር ከሆነ አሁንም የሚሰሩ ማህበሮች ወይም ደግሞ የሙያ ተቋማቶች ይፈርሳሉ። ስለዚህ እኛ እያደረግን እየተከተልን ነው ያለነው ነገር ምንድን ነው፣ መደማመጥና አንደርስታንዲንግ እንዲኖር ሁላችንም ተስማምተን ህግ አውጥተን አላማውንም እያስቀመጥ እየተወያየን ነው። ለዚህም እንግዲህ የሆን ዘንድ ለወደፊቱ ያሰብናቸው እንግዲህ አባይ ሲባል ወንዙ ብቻ አይደለም። አባይ ሲባል ብዙ ነገሮችን ያቅፋል። የህግ አካል አለው። ቴክኒካል ኢንጂነሮች አሉ። ምህንድስና ላይ፣ በኢኮኖሚክስ ላይ የሚሰሩ ሰዎች አሉ። ሶሺዮ ዲሞግራፊክ የሚሰሩ አሉ። ብዙ እዛ ውስጥ ያሉ ሰዎች አሉ። አንድ ሰዎችን መጀመሪያ እንግዲህ ስራ እና እቅድም ወደ ውፊትም ልንሄድ የሚያስችልን ነገር ምንድን ነው፣ በውስጣችን ምን አይነት ችሎታ ያላቸው ሰዎች አሉ የሚለውን ነገር አይደንቲፋይ ማድረግ ነው። እንግዲህ እንደ ሾርት ተርም ያሰብ ነው። በአጭር ጊዜ ውስጥ እንግዲህ ያንን አይደንቲፋይ ካደረግን በኋላ፣ ያንን ካቅማችንን ካወቅን በኋላ በዛ ውስጥ ትናንሽ ቲሞችን ዴዲኬትድ የሆኑ ወይም ደግሞ ያንን ነገር ሊያስቀጥሉ በፍላጎት ላይ ተነሳስተው በዛ መሰረት ላይ መሄድ የሚችሉ ሰዎችን ኖሚኔት ይደረጋሉ። እነዛ በቅንጅት እንግዲህ ይሰራሉ ተብሎ ነው የሚታሰበው። ዋናው ዓላማው ምንድነው? ነጻ የሆነ የሙያ ማህበር ማቋቋም ነው። ይሄ ነጻ የሚል ኢትዮጵያንና ኢትዮጵያን የሚመለከት ለወደፊት አሻግሮ የሚያይ ልክ ይህ ሀገር እንደሚደረገው ትኩረቱ ስራ ላይ ያደረገ ምንም አይነት ሌላ ስራ የሌለው ቀጥታ ትላልቅ ፕሮጀክቶችም ሲመጡ ዓለም አቀፍ ደረጃም ተወዳዳሪ ኢትዮጵያ በምታወጣቸውም ስራዎች ላይ ተወዳዳሪ የሚሆን ሀቅም ያለው ሙያን ያማከለ ማህበር እንግዲህ ለመፍጠር ነው የታሰበው። እንግዲህ ይሳካል ብለን እናስባለን። ምክንያቱም አሁን እንዳየነው ብዙ ፍላጎት ያላቸው ሰዎች እና ደዲኬትድ የሆኑ ልጆች አሉ አውስትራሊያ ውስጥ አሁንም ሌሎችም ያልተዳረሱት ልጆች ይኖራሉ ብዬ ገምታሉ እነዛን በመጋበዝ ይህን ማህበር ይጠናከራል ብለን እናምናለን። ትልቁ ነገር ግን በአላማውን ማስቀመጥ ነው። አላማውን ካስቀመጡ በአላማ ውስጥ መሰዳደር ሊሚሽ ከአላማ ውጭ የሚንቀሳቀስ ሰውን እያስወገዱ አላማውን የሚደግፈውን አላማውን የሚከተል ሰው ፕሮፌሽናል ሶሳይቲ የሚያወጣቸውን ኤቲክሶችን የሚከተል ሰው። በዛ መሰረት የምንሄድ ከሆነ ቀጣይነቱ አያጠራጥርም። እኛ ደግሞ ይልክ እዚህ ልንኖር የምንችለው ለአንድ ዓመት፣ ለሁለት ዓመት ወይም ደግሞ ለትንሽ ዓመት ሊሆን ይችላል። ሀሳባችን ግን አውስትራሊያን ላይ የሚኖር ማንኛውም ሰው ለወደፊት የሚመጣ ተቀብሎት ይዞ የሚሄድ የሙያ ማህበር ማቋቋም ነው። በእርግጥ በአውስትራሊያ ኢትዮጵያውያን ተማሪዎች በየነ መረብ አለ ራሱ በተለይ በዚህ በሕክምናው ዘርፍ ላይ አንዱ የሚያተኮረው ነው። ከመጣኔ ሀብት ተጠባቢዎችም አሉ በኢኮኖሚክ ዘርፍ እንደዚሁ። ከዛ ባሻገር አሁን በምህንድስና ዘርፍም ሆነ በሕግ በኩል ለዚሁ ለአዳሴ ግድብ ተብሎ የተሰባሰቡ ባለሙያዎች አሉ። ይሄ ምናልባት አሁን እንዳነሱት ሰዎች ሊመጡ ሊሄዱ ይችላሉ እና በተለያየ የህይወት አጋጣሚዎች ግን የዚህ የባለሙያዎቹ አስተዋጽኦ ዘላቂነት፣ ቀጣይነት እንዲኖረው ለጄኔሬሽንም እንዲተርፍ ለማድረግ ይሄ ጥሩ አጋጣሚ ነው ይላሉ። በዚህ አጋጣሚ በአንድ በተለያዩ መስክ የኢትዮጵያ አውስትራሊያ የሚገኙ የኢትዮጵያውያን ባለሙያዎች መማክርት ጉባኤ ወይም ምክር ቤት በሚል አንድ በትልቅ ጃንጥላ ስር አድርጎ በዛ ውስጥ የህክምና ዘርፍ በአንድ በኩል፣ የምህንድስና፣ የህግ፣ ሚዲያም የተለያዩ ዘርፎች ያሉ ባለሙያዎች ስብስብ እያንዳንዳቸው በየዘርፋቸው ተዋቅረ የሚሰራው አንድ በቀላሉ የእውቀት ምንጭ በሚፈለግበት ጊዜ የት ከማን ምን ማግኘት እንደሚቻል ይታወቃል። እዚህ ያለውንም የእውቀት ሀብት ወደ አገር ውስጥ ለማስተላለፍም ቢያስፈልግ አጥርቶ ማስቀመጥና ሎቢን ተግባር ይሁን ለምርምር ተግባር የሚሆን የተለያዩ የፖሊሲ ግባቶች ለማድረግ ሊያግዝ ስለሚችል በዛ መልክ ማዋቀሩ በአሁን ወቅት ጥሩ ጊዜ ይሆናል ብሎ ያስባሉ። የዚህ አይነት ጥሪዎች ቢካሄዱ መልካም ነው ይላሉ። ሀሳቡ በጣም ትልቅ ነው። አንዱ ትልቁ ነገር ምንድነው ይሄ የአልቲሜት ኦብጀክቲቭ ለምንሄድበትም አቅጣጫው መሆን ያለበት የምናምነው እንደዛ የምናምነው። ግን አንዱ ትልቁ ነገር ምንድን ነው? በቶሎ በቶሎ ሳይሆን መሰራት ያለበት እያንዳንዱ ሰው ማሳመን ያስፈልጋል። አላማው ምንድን ነው የሚለውን ነገር ለእያንዳንዱ ሰው ኢትዮጵያዊ ነኝ ለሚል ሰው በግልጽ ግልጽ በሆነ ነገር መወያየት ያስፈልጋል ውይይት ካለበትና ያንዳንድ የአንዳንድ ሰው አምነው የሚገባ ከሆነ ዘላቂነቱ አያጠራጥርም መሆንም ያለበት አቅጣጫውም እንደዛ ነው ብዬ ነው የማምነው አብረን ተቋቋመ አብረን በኢትዮጵያ ጊዜ በተቋቋመ ጥሩ ህግ እና ስትራክቸር አለው ያን ነገር እያደገ ይሄዳል አዲስ ነው ነገር ግን በአንዴ ሁሉንም በአንድ ላይ ማድረግ ሳይሆን ቀስ በቀስ እየተወያዩ፣ ቀስ በቀስ ኢንተግሪቲ እያደረጉ የብዙ አቃፊ ይሆናል ብዬ ነው የምናምነው ስለዚህ ችኮላ አያስፈልግም። ብዙ ውይይቶች ያስፈልጋሉ። ያንን ነገር ደግሞ ከተወያዩ በኋላ አንድ በአንድ ቀስ በቀስ እያደረጉ እያቀላቀሉ ወደዛ አቅጣጫ እንሄዳለን ብዬ ነው የማምነው። ካሳሁን፣ ወደዚሁ ወደ ሕዳሴው ግድብ የተቋቋሙ ሶስት ቡድናት ለመመለስ አንዱ በሆነ ወቅት እነኚህ ሶስት ቡድኖች ዞሮ ዞሮ አንዱም ኢላማ የሚያደርጉት አንድ እዚህ አውስትራሊያ ውስጥ ያለውን ማህበረሰቡ ነው። ሁለት በእርግጥ አገር ቤት ነው። እዚህ አውስትራሊያ ውስጥ ያለው ህብረተሰብ ነው መሰረቱ። እና በምን መልክ ነው ወደ ህብረተሰቡ ለመድረስ ተልማችሁ ያላችሁት ወይም እየተናገራችሁ ያላችሁት? ከዛ ባሻገር እስከ ማህበረሰቡ ምን አይነት ድጋፎችን፣ ምን አይነት አስተዋጽኦዎችን ትሻላችሁ? በዚህ አጋጣሚ ጥሪው ወይም መልእክቱ ምን ይሆናል? እነዚህ ሶስቱ ቲሞች አንደኛ የማህበረሰቡ ናቸው ብዬ ነው ማምነው። አውስትራሊያ ውስጥ የምንኖር የማህበረሰብ አካላት ናቸው ብዬ ነው ማምነው። ስለዚህ እያንዳንዱ ሰው እዚህ ፓርት ወይም አካል ቢሆን እንላወጣለን። በሎቢ በፐብሊክ ዲፕሎማሲ ችሎታ ያላቸው ኢትዮጵያውያን አሁንም ቢሆን ይህን ክብት ነው የተዘጋ ነገር ስላልሆነ ሁሉም ሰው ፍላጎት ያለው ሰው መግባት ይችላል ብዬ አምናለሁ። በሶስተኛ ደረጃ ደግሞ የቦንድ ሴልም ፋይናንሽል ሰፖርትም እንግዲህ ትልቁ ነገር ነው መቀናጀት ያለበት ነገር ስለሆነ፣ ግድቡም ማለቅ ስላለበት ተረባርበንም መጨረስ ስላለብን እያንዳንዳችን አውስትራሊያ ውስጥ ባለሀብትም ሆን በተለያየ ሙያ መርኩ ተሰማርተን የምንገኝ ሰዎች ይህንንም በማገዝ ያስፈልጋል ማለት ነው። አንደኛ ተደራሽነቱ ምንድነው ነው ስብሰባዎች ይዘጋጃሉ ብለን እናምናለን። የሎቢም ሆነ የፐብሊክ ዲፕሎማሲ ወይም ደግሞ ቦንድ ሴልም በሚሆንበት ጊዜ በተለያየ መድረክ መድረኮች ሲዘጋጁ እውቀትን ማስጨበጥ ግንዛቤ መፍጠርን ከሳይንቲፊክ ቲሙ ይጠበቃል። ሌሎቹ ቲሞችም እንግዲህ አብረው ተቀናጅተው ነው የሚሰሩ ተብሎ ነው የሚገመተው። ስለዚህ ከፍተኛ መድረኮች በሚዘጋጁበት ጊዜ አዌርነስ ክሬሽን ያስፈልጋል። በጣም አንድ ትንሽ ነገር ብናገር ዶክተር ስለሺ ባለፈው ስለግድቡ ውሃ ሞላል ሲናገሩ አምስት መቶ ሲሌብል እያሉ በሚናገሩበት ጊዜ አንዳንድ ሰዎች እንዴት ነው አምስት መቶ ሜትር ሲሌብል በአንዴ የሞላው ብለው አግራሞት ፈጥሮ ነበር። ነገር ግን የአምስት መቶ ሲሌብል ማለት እየተናገሩት ያሉ ከዜሮ ተነስቶ አምስት መቶ ይደርሳል ማለታቸው ሳይሆን ከባህር ጠለል በላይ ያለውን ከፍታ ነው የሚናገሩት። የግድቡ መጠን በጣም ትንሽ ነው የእንትኑ ማለት ነው። የአንደዚ አይነት ግንዛቤዎችን መፍጠር ያስፈልጋል። ብዙ ሰዎችን እዚህ የተማሩ ሰዎች ኢንጂነሪንግ ባክግራውንድ የሌላቸው ሰዎችን የሚያደናግራቸው ሰዎች እንዴት በአስራ አምስት ቀን ውስጥ ሞላ የሚለው ነገር ለመናገር ግልጽ አድርጎ ለመሄድ እና አዌርነስ ክሬት ማድረግ ከፍተኛ አስተዋጽኦ ያደርጋል ብዬ አልቀጀመታል የቴክኒካል የሌጣ ናይ ሳይንቲፊክ ሪሰርች ቲሙ ዶክተር ሀብታሙ ጥላውን ካሳሁን በግሪፊዝ ዩኒቨርሲቲ አውስትራሊያን ሪቨርስ ኢንስቲትዩት የውሃና ውሃነክ ጉዳዮች ተመራማሪና በአውስትራሊያ የኢትዮጵያውያን ተመራማሪዎች በይነ መረብ አብረን አባል ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። ካሳሁን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።